ኬንያ፣ ላይቤሪያና ኮንጎ ዲሞክራሲያዊት ሪፐብሊክ ለምርጫ እየተዘጋጁ ባሉበት ጊዜ ዋሽንግተን ዲሲ ላይ የሚገኙ የፖለቲካ ተንታኞች አፍሪካ ውስጥ ያሉ ዲሞክራሲያዊ ምርጫዎች ቁልፍ ፈተናዎችንና የምርጫ ሂደቶች ሊሻሻሉ የሚችሉባቸውን መንገዶች ለይተው ለማንጠር እየሞከሩ ናቸው። በቅርቡ ናይጄሪያ፣ ጋናና ቤኒን ውስጥ የተካሄዱ ዴሞክራሲያዊ ምርጫዎችና ሰላማዊ የስልጣን ሽግግር ሂደቶች ለሌሎችም የአፍሪካ ሀገሮች አርአያ ሊሆኑ እንደሚችሉና እንደሚገባም ነው ተንታኞቹ የሚናገሩት። ኬንያ ከአንድ ወር በኋላ ምርጫ ታካሂዳለች። የላይቤሪያ ሕዝብ ደግሞ ከሦስት ወር በኋላ መሪዎቹን ይሰይማል። በሌላ በኩል ግን በዚህ የአውሮፓ ዓመት መጨረሻ ወይም የፊታችን ታሕሳስ ሊደረግ ታስቦ የነበረው የኮንጎ ዲሞክራሲያዊት ሪፐብሊክ ምርጫ የመካሄዱ ነገር አጠራጣሪ ሆኗል። ሎራዘምብልሞ በሚል አጭር ስሙ የሚጠራው የኮንጎ ብሔራዊ ነጻነት ዘመቻ ተቃዋሚ ፓርቲ በዚህ ሳምንት ውስጥ ባሰማው ክስ የኮንጎ ምርጫ ኮሚሽን ፕሬዚደንት በኮንጎ ሕዝብ ላይ ጦር አውጀዋል ብሏል። የኮሚሽኑ ፕሬዚደንት ለዚህ ዓመት መጨረሻ የታሰበው ምርጫ ላይካሄድ እንደሚችል መናገራቸው ነው የሎረንስ ዘምብልሞን ቁጣ የቀሰቀሰው። የአሁኑ ፕሬዚደንት ጆዜፍ ካቢላ እስከ ዓመቱ መጨረሻ ሥልጣን ላይ የመቆየታቸውን ነገር በቅርቡ በተደረሰ የሽግግር ስምምነት መሠረት ሁሉም ወገን ተቀብሎታል። ምርጫው ታህሳስ ውስጥ እስከተካሄደ ድረስ ውሉ መከበር እንዳለበት ዩናይትድ ስቴትስ እየጎተጎተች ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሚሼል ሲሶን ይህንን የሀገራቸውን አቋም አስረግጠው ተናግረዋል። የኮንጎ ዲሞክራሲያዊት ሪፑብሊክን የመጀመሪያ ዲሞክራሲያዊ የስልጣን ሽግግር ለማደናቀፍ በሚንቀሳቀስ ማንም ወገን ላይ ተጨማሪ እርምጃ ለመውሰድ ዝግጁ ነን። የኮንጎ ፕሬዚደንት ጆዜፍ ካቢላ ባለፈው ወር ደቡብ አፍሪካዋ ፕሪቶሪያ ላይ ግባቸው ምርጫ ማካሄድ እንደሆነ ቃል ገብተዋል። እንደ ሀገር በሲቪል ማኅበረሰብ ውስጥ እንዳለን የፖለቲካ ፓርቲዎች አብረን ምርጫ እናዘጋጅ። ያ ኢላማ ነው አሁንም በአእምሯችን ያለው ብለዋል ካቢላ። እንደ እውነቱ ከሆነ ግን ተቃዋሚዎቻቸውና የመብቶች ተሟጋቾች ከካቢላ የሚጠብቁት እንዲያው ምርጫ ከማካሄድ የዘለለ እርምጃም ነው። ካቢላ እራሳቸው መሰናበት አለባቸው። ተሟጋቾቹና የማኅበራዊ የማኅበራዊ ለውጥ ማዕከሉ አሌን ዛዲ አንድ ዛዲ እንደሚሉት ለኮንጎ ዲሞክራሲያዊት ሪፐብሊክ ዋናው ጉዳይ በዚህ ዓመት ምርጫ ማካሄድ አይደለም። ስምምነቱ በሚለው መሰረት ፕሬዚደንቱ እንደማይወዳደሩ በግልጽ ማሳወቅ አለባቸው። ይህንን እስካሁን አላደረጉም። እንደ አሌን ዛዲ አንድ ዛዲ አባባል ምርጫዎች የሰላም ግንባታ ሂደት አካል እንጂ በራሳቸው ግብ ተደርገው መወሰድ የለባቸውም ይላሉ። የዲሞክራሲ ተሟጋቿ የዓለም አቀፍ ሪፐብሊካን ኢንስቲትዩት ባልደረባ ኤሊዛቤት ሎይስ አፍሪቃ ልትከተላቸው የምትችላቸው አርአያዎች፣ ሞዴሎች አሏት ብለዋል። እንዲህ አይነት መሠረተ ሰፊ ሕገ መንግሥታዊ ማሻሻያ አዎንታዊ እርምጃ ያሳየባት ኬንያ ምሳሌ ነች። አንዳንድ ሀገሮች ማነቆ ውስጥ ገብተው ሳሉ፣ ሌሎች ደግሞ በብርሃን ጎዳና ሲንደረደሩ የዊድሮው ዊልሰን ማዕከሉ የአፍሪቃ መርሃ ግብር መሪ ሙንዴ ሙያንጓ የምክር ቃላት አሏቸው። ምርጫዎች በራሳቸው ተነስተው ሲያበቁ ዲሞክራሲ እንዲሰፍን እንዲሰራ እንደማያደርጉ እንገነዘባለን። ይሁን እንጂ ቁልፍ ሚና ይጫወታሉ። ዲሞክራሲያዊ ሂደቶች እንዲጸኑ እንዲጠናከሩ ለማድረግ ነፃና ፍትሐዊ ምርጫዎች መተኪያ የሌለው ቦታ አላቸው።